The voice of America አስር በአማራና በኦሮሞ ህዝብ ስም የተደራጁ የፖለቲካ ፓርቲዎች የጋራ የፖለቲካ አቋማቸውን የሚያሳይ መግለጫ ተፈራርሙ። በአቋም መግለጫቸው ሁሉን አቀፍ ቀጣይ አገራዊ ውይይትና ድርድር ለማካሄድ የብሔረሰቦች ጥናት ተቋም እንዲቋቋም መስማማታቸው ተመልክቷል። መለስካቸው አምሃ ዝርዝር ዘገባ አለው። ፓርቲዎቹ ዛሬ አመሻሹ ላይ ከስምምነት በደረሱባቸው የጋራ አቋሞቻቸው ላይ ለመፈራረም በጠሩት ጋዜጣዊ ጉባኤ ያሰራጩት ጽሑፍ እንደሚያመለክተው የአማራና የኦሮሞ ፖለቲካ ፓርቲዎች በሁለት ህዝቦች ግንኙነትና የጋራ ጉዳዮች ላይ ለአስር ወራት ያህል ተደጋጋሚ ውይይቶች ሲያካሄዱ መቆየታቸውን ይገልጻሉ። ከእነዚህ ውይይቶች በኋላ በአስር ነጥቦች ላይ የጋራ መግባባት መድረሳቸውን የጋራ መግለጫቸው ያስረዳል። መግባባት ከተደረሰባቸው ነጥቦች መካከልም ጥቂቶቹን በአማርኛ ቋንቋ የተዘጋጀውን መግለጫ ያነበቡት ከነጸብራቅ አማራ ድርጅት አቶ ቸርነት ተገኝ እንዲህ አቅርበዋቸዋል። የአገራችንን የፖለቲካ ችግሮች ለመፍታት ሁሉን አካታች የሆነ ቀጣይ አገራዊ ውይይትና ድርድር ማካሄድ፣ ጥርጣሬ፣ መከፋፈል፣ እርስ በርስ መቃረን፣ ወደ ዳር መገፋፋት፣ አንዱ የሌላውን ስም ከማጥፋት እንዲሁም ሕዝብ ለሕዝብ ከሚያጋጩና ከሚያቃቅሩ ድርጊቶች መቆጠብ አገራዊ የሕዝብ ቆጠራ ታማኝነትና ተቀባይነት ባለው አሰራር በማካሄድ የሁሉም የአገሪቱ ብሔርና ብሔረሰቦች የሕዝብ ብዛት በአግባቡ ተቆጥሮ እንዲታወቅ ማድረግ የከዚህ በፊት ግድፈቶች የሚያርምና የማይደገምበት መሆኑን ማረጋገጥ። በመግለጫው ላይ እንደተመለከተው ፓርቲዎቹ ዴሞክራሲያዊ ስርዓትን በመገንባት የግልና የቡድን መብቶችን በማስከበርና በየጊዜውና በየደረጃው ነፃና ፍትሐዊ ምርጫ ማካሄድ እንዲሁም በአገሪቱ ዘላቂና ፍትሐዊ የኢኮኖሚ ልባት ማጎልበት በሚሉና የህዝቦችን ፍትሐዊ የኢኮኖሚና የሀብት ተጠቃሚነት ለማረጋገጥም ከስምምነት ከደረሱባቸው ነጥቦች መካከል ይገኙባቸዋል። የህገ መንግስት መሻሻል ጉዳይም ከስምምነት ነጥቦቹ አንዱ ነው። አቶ ቸርነት ተገኝ የኢትዮጵያ የታሪክ አቀራረብ የታሪክ አንጓዎችን ተከትሎ ከሁሉም ብሔር ብሔረሰቦች በተወጣጡ የታሪክ ምሁራን የአገሪቱን ህዝቦች ግንኙነት ታሪክ ጥናት እንዲካሄድ፣ የብሔረሰቦች ጥናት ተቋም እንዲቋቋም፣ በኦሮሞና አማራ ክልሎች የሚኖሩ የሁሉም ህዝቦች አባላት ደህንነትና መብቶች እንዲከበሩ በአገራችን በሁሉም አካባቢዎች ሰላምና ጸጥታ፣ ህግና ፍትሕን ማስፈን፣ ከየቦታው ያላግባብ የተፈናቀሉ ዜጎች ወደ ቀያቸውና ኑራቸው እንዲመለሱ እንዲደረግ፣ አገሪቱ የምትተዳደርበት ሕገ መንግሥት ሁሉን አሳታፊ በሆነ መንገድ እንዲሻሻል ማድረግ። ከሁለቱም ወገኖች በውይይት አመቻችነት ከተመረጡት መካከል ዶክተር ዲማ ነገው እና ዶክተር ገበየው ጥሩነህ ፓርቲዎቹ ወደ እነዚህ አቋሞች ለመድረስ የሄዱበት መንገድ ወደፊትም ውይይቱ ሁሉን ባካተተ አካሄድ እንደሚከናወን ብሎም ወደ ሀገራዊ ዕርቅና መግባባት ለመድረስ ያላቸውን ተስፋ ገልጸዋል። ውይይቱን ያካሄዱትና ወደ እነዚህ አቋሞች የደረሱት በአማራ ህዝብ ስም የተቋቋሙት የአማራ ብሔራዊ ንቅናቄ አብን፣ የመላ አማራ ህዝብ ፓርቲ ነጸብራቅ፣ አማራ ድርጅት፣ መላው አማራ ህዝብ ድርጅት፣ የአማራ ህልውና ለኢትዮጵያ አንድነት ድርጅትና አማራ ዴሞክራሲያዊ ኃይል ንቅናቄ ሲሆኑ በኦሮሞ ህዝብ ስም ደግሞ የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግሬስ፣ የኦሮሞ ነጻነት ግንባር ውህደት እንዲሁም የኦሮሚያ ነጻነት ፓርቲ ሲሆኑ የኦሮሚያና የአማራ ብልጽግና ፓርቲ ቅርንጫፎች ተወካዮችም ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ